ማህደረ ዜና። የአሜሪካው ፕሬዝደንት ጆ ባይደን በስተመጨረሻ እጅ ሰጡ። የ81 ዓመቱ አዛውንት ጥቅምት 26 2017 ከሚካሄደው ፕሬዚዳንታዊ ምርጫ ራሳቸውን እንዲያገሉ ከዴሞክራቲክ ፓርቲ ጫና በርትቶባቸው ነበር። ከተደጋጋሚ ማንገራገር በኋላ ትላንት እሁድ የተጠየቁትን አደረጉ። በማህበራዊ ድረገጾች በተሰራጨ ደብዳቤያቸው ባይደን ከምርጫው ራሳቸውን አግልለው በቀሪ የፕሬዝዳንትነት ዘመናቸው የተጣለባቸውን ኃላፊነት መወጣት ለፓርቲያቸውና ለሀገራቸው አሜሪካ ይበጃል የሚል እምነት እንዳላቸው ገልጸዋል። ባይደን በስልጣን ላይ እያሉ ከፕሬዝዳንታዊ ምርጫ ራሳቸውን በማግለል ባለፉት 56 ዓመታት የአሜሪካ ፖለቲካ የመጀመሪያው ናቸው። ፕሬዝደንቱ ባለፉት ወራት ሀሳባቸውን መሰብሰብ፣ ንግግሮቻቸውን ማደራጀት ሲሳናቸው ታይተዋል። አረፍተ ነገሮቻቸውን ለማጠናቀቅ ዘገምተኛ ይሆናሉ፣ ነገር ይዘነጋሉ፣ ስም ያምታታሉ። ባለፈው ሳምንት በዋሽንግተን ዲሲ በተካሄደው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ስብሰባ የዩክሬን ፕሬዝደንት ቮሎዶሚር ዜሌንስኪን በስህተት ፕሬዝደንት ፑቲን ሲሉ ጠርተዋቸዋል። ፕሬዝደንት ፑቲን ባይደን ከቀድሞ ፕሬዝደንት ዶናልድ ትራምፕ ጋር ባለፈው ሰኔ ባደረጉት የፊት ለፊት ክርክር አንደበታቸው እንዳሻቸው አልታዘዝ እያለ ቃላቶቻቸውም እየተደነቃቀፉ ከተቸገሩ በኋላ ነበር እጩነታቸው ይበልጥ ጥያቄ ውስጥ የወደቀው። ረዳቶቻቸው ለደካማ ክርክራቸው በርካታ ማሳበቢያዎች ቢያቀርቡም በአንድ ጋዜጣዊ መግለጫ ምክትላቸው ካማላ ሃሪስን ምክትል ፕሬዚደንት ትራምፕ እያሉ ጥብቅና የቆሙላቸውን መልሰው አሳፈሩ። ተመልከት፣ ምክትል ፕሬዚደንት ትራምፕ ፕሬዚደንት ለመሆን ብቁ እንደሆነች ባልገነዘብ ኑሮ ምክትል ፕሬዚደንት አድርጌ ያልመርጣትም ነበር። ከዚያን ጀምር። እውነታው ግን በፕሬዚደንትነት ለመወዳደር ከፍተኛ ብቃት ያለው ሰው እኔ ነኝ። አንድ ጊዜ አሸንፌዋለሁ፣ ደግሜ አሸንፈዋለሁ። ባይደን ለ50 ዓመታት ገደማ በአሜሪካ ፖለቲካ ውስጥ ቆይተዋል። ለ36 ዓመታት በሴናተርነት ዴልዌርን ወክለዋል። ሴናተር ሳሉ ሳዳም ሁሴንን ከስልጣን ለማስወገድ አሜሪካ ኢራቅን እንድትወር የደገፉ ቢሆንም የኋላ ኋላ ዘመቻው አላስፈላጊ እንደነበር አምነዋል። ከአንዴም ሁለት ጊዜ ለፕሬዝዳንትነት ተወዳድረው ሳይሳካላቸው ቢቀርም ለመጀመሪያ ጊዜ ወደ ዋይት ሀውስ የገቡት የባራክ ኦባማ ምክትል ሆነው ነበር። ባይደን ለሁለተኛ የስልጣን ዘመን ለመወዳደር ቁርጠኛ ቢሆኑም ገለል እንዲሉ ግፊት በበረታባቸው ወቅት ምክትላቸው ካማል ሃሪስ ጥብቅና ቆመውላቸዋል። በፕሬዝዳንታችን ጆ ባይደን እና በቆሙለት አላማ እምነት አለን። ባራክ ኦባማ ምክትላቸው ጆ ባይደን ለፕሬዝዳንትነት ሲወዳደሩ ድጋፍ በማሰባሰብ ከፍተኛ ሚና እንደተጫወቱ ሁሉ አሁን ባይደን በተራቸው ካማል ሃሪስ እንዲተኳቸው ቡራኬ ሰጥተዋል። የታሪክ አዋቂው ዳግላስ ብሪንክላይ እንደሚሉት ባይደን ከፕሬዝዳንታዊው ምርጫ ራሳቸው ማግለላቸው አስደንጋጭ አይደለም። ፓርቲያቸው ካማል ሃሪስን በእጩነት እንዲያቀርብ መወሰናቸው ደግሞ የብልጥ ውሳኔ ይመስላል። ሰዎች ባይደን በስተመጨረሻ ራሳቸውን በማግለል ትክክለኛውን ነገር ማድረጋቸውን ያስታውሳሉ። ባይደን በ2020 ካሚላ ሀሪስን በምክትል ፕሬዚደንትነት በመምረጥ ታላቅ ስራ ሰርተው አሸንፈዋል። 80 ሚሊዮን ሰዎች ባይደንና ሀሪስን መርጠዋል። አሁን ሀሪስ ለፕሬዚደንትነት ሲወዳደሩ ባይደን እንዳሰልጣኝ ሊረዷቸው ይችላሉ። የባይደን ዴሞክራቲክ ፓርቲ የመ የመጀመሪያዋ ሴትና ጥቁር ምክትል ፕሬዝደንት ሆነው ታሪክ የጻፉትን ካማል ሃሪስን በመጪው ጥቅምት ለሚካሄደው ምርጫ በእጩነት ያቀርባል ተብሎ ይጠበቃል። የ59 ዓመቷ ሐሪስ በካሊፎርኒያ ይወለዱ እንጂ እናታቸው ከህንድ፣ አባታቸው ከጃማይካ ናቸው። ለስምንት ዓመታት የካሊፎርኒያ ግዛት ጠቅላይ አቃቢ ሕግ ሆነው ሰርተዋል። ወደ ሴኔት ያመሩት በ2016 ሲሆን በወቅቱ ፕሬዝደንት የነበሩት ዶናልድ ትራምፕን የፍልሰት ፖሊሲ በጥብቅ በመተቸት ይታወቃሉ። ካማላ በእጩነት ለመቅረብ ነሐሴ 11 በሚካሄደው የዴሞክራቶች ብሔራዊ ጉባኤ የ1986 ተወካዮችን ይሁንታ ማግኘት ይኖርባቸዋል። ፓርቲው ሃሪስ በእጩነት እንዲቀርቡ ይተባበራል ወይስ ሌላ አማራጭ ለማቅረብ ግብ ግብ ይፈጠራል የሚለው እስካሁን በውል አለየም። የቀድሞ ፕሬዝደንት ቢል ክሊንተን እና ባለቤታቸው ሂላሪ ክሊንተን፣ የካሊፎርኒያ አገረ ገዢ ጋቪን ኒውሰም፣ የፔንሲልቫኒያቻቸው ጆሽ ሻፒሮ የትራንስፖርት ሚኒስትሩ ፒት ቡቴጀጅ የቀድሞው ውጭ ጉዳይ ሚኒስትር ጆን ኬሪን ጨምሮ በዴሞክራቲክ ፓርቲ ውስጥ ተደማጭ የሆኑ ፖለቲከኞች በይፋ ካማላን ደግፈዋል። የማሳቹሴት ሴናተር የሆኑት ኤልዛቤት ዋረን ካማል ሃሪስ የዴሞክራቶቹ እጩ ቢሆኑ ፓርቲውን ማስተባበር ብቻ ሳይሆን ትራምፕን ማሸነፍ እንደሚችሉ ያምናሉ። ምክትል ፕሬዚደንት ካማላ ሃሪስን የሚደግፈው ፓርቲያችንን ለማስተባበር እና ከዶናልድ ትራምፕ ጋር መሳ ለመሳ በመወዳደር በጥቅምት ለማሸነፍ ዝግጁ በመሆናቸው ነው። አሶሽትድ ፕረስ፣ ሲኤንኤን፣ እና ኒውዮርክ ታይምስን የመሳሰሉ ሚዲያዎች በተናጠልና ከሌሎች ተቋማት ጋር በጥምረት ባከናወኗቸው መጠይቆች የ59 ዓመቷ ካማላ ሀሪስ ከባይደን የተሻለ የማሸነፍ ዕድል እንዳላቸው የሚጠቁም አስተያየት አግኝተዋል። የባይደን ተተኪ ካማላ ሐሪስም መሆኑ ሌላ ተቀናቃኛቸው ዶናልድ ትራምፕ ይሆናሉ። ባለፈው ሳምንት በይፋ የሪፐብሊካን ፓርቲ እጩ መሆናቸው የታወጀው የ78 ዓመቱ ቢሊዮነር ውጤቱን በጸጋ ባይቀበሉም በምርጫ ወደተሰናበቱት ዋይት ሀውስ ለመመለስ ሲዘጋጁ ቆይተዋል። ለምክትል ፕሬዝደንትነት የመረጧቸው ጄዲ ቫንስ ኢራቅ የዘመቱ ወግ አጥባቂ ናቸው። ከትዳራቸው ውጭ የነበራቸውን ወሲባዊ ግንኙነት ለመሸፋፈን አፍ ማዘጊያ ከፍለው የተጭበረበረ ሂሳብ በማዘጋጀት በቀረቡባቸው ተደራራቢ ክሶች ጥፋተኛ የተባሉት ትራምፕ ለፕሬዝዳንትነት የመወዳደር እድላቸው ሲያወዛግብ ቢቆይም የተደረገባቸው የግድያ ሙከራ በደጋፊዎቻቸው ዘንድ አርበኛ አድርጓቸዋል። በቺካጎ ዩኒቨርሲቲ የደህንነትና ስጋት ምርምር ፕሮጀክት ከግድያ ሙከራው ሁለት ሳምንታት በፊት ባከናወነው ጥናት ትራምፕን ከፕሬዝዳንትነት ለማቆም አስር በመቶ አሜሪካውያን ጎልማሶች ወይም 24 ሚሊዮን ሰዎች ኃይል መጠቀምን እንደሚደግፉ ደርሶበታል። ከአሜሪካ ጎልማሶች ሰባት በመቶ በአንጻሩ ዶናልድ ትራምፕን ለአራት ዓመታት ወዳገለገሉበት ፕሬዝደንትነት ለመመለስ ኃይል መጠቀምን ይደግፋሉ። በመጠይቁ ኃይል መጠቀምን እንደሚደግፉ የገለጹት አሜሪካውያን ራሳቸው አመፀኛ ይሆናሉ ማለት ባይሆንም የፕሮጀክቱ ኃላፊና የቺካጎ ዩኒቨርሲቲ ፕሮፌሰር ለሆኑት ሮበርት ፔፕ ግን ጉዳዩ አሳሳቢ ነው። ትራምፕን ከፕሬዚደንትነት በኃይል ማቆምን የሚደግፉ 10 በመቶ፣ የቀድሞውን ፕሬዚደንት በኃይል ወደ ሥልጣን መመለስን የሚደግፉ 7 በመቶ አሜሪካውያን አሉ። እናብራራው። በፖለቲካችን ውስጥ አክራሪዎች አሉ። ሁለቱም ቁጥራቸው ጥቂት እንዳልሆነ መገንዘብ ጠቃሚ ነው። አንድ ላይ ሲደመሩ ደግሞ ቁጥራቸው ከፍተኛ ይሆናል። እየሆነ ያለው ምንድን ነው? እጅግ ተለዋዋጭ በሆነ የምርጫ ወቅት ውስጥ እያለፍን እንገኛለን። ይሄ የምርጫ ወቅት ደግሞ አንድ ሳምንት ብቻ አይደለም። በፔንሲልቫኒያ ግዛት በትለር የተባለች ከተማ ትራምፕን በጥይት ያቆሰላቸው የ20 ዓመቱ ወጣት ቶማስ ማቲው ክሮክስ ለጥቃቱ በቅጡ እንደተዘጋጀ በተሽከርካሪ ውስጥ የተገኙ ሁለት ፈንጂ ቁሳቁሶችና የቀድሞ ፕሬዝደንት ንግግር ባደረጉበት ቦታ ለቅኝት ያበረረው ሰው አልባ አውሮፕላን ይጠቁማሉ። በቀድሞ ፕሬዝደንት ላይ በተኮሰበት ቦታ የተገደለው ተጠርጣሪ ሪፐብሊካን ሆኖ የተመዘገበ የ17 ዓመት ወጣት ሳለ ደግሞ ለግራ ዘመም ዴሞክራት ፖለቲከኞች ድጋፍ ለሚያሰባስብ ድርጅት 15 ዶላር የለገሰ ሆኖ ተገኝቷል። የወጣቱ የግድያ ሙከራ ገፊ ምክንያት ባይታወቅም ሮያል ዩናይትድ ሰርቪስ ኢንስቲትዩት የተባለው የመከላከያና ጸጥታ ጥናት ተቋም ኃላፊ ካሪን ቮን ሂፕል ግን ሁከት ለአሜሪካ ፖለቲካ እንግዳ እንዳልሆነ መዘንጋት እንደሌለበት ያስታውሳሉ። በጥር 2021 በካፒቶል ሂል በተፈጸመው ጥቃት ሰዎች መሞታቸው መዘንጋት የለበትም። መከፋፈሉ ተጠናክሮ በሁለቱም ወገኖች ፖለቲካዊ ንግግሮች እየተባባሰ ሄዷል። ስለዚህ ሁሉም ማስከን አለበት። እንዳለመታደል ሆኖ ይህ በቅርብ ጊዜ ውስጥ ይሆናል የሚል እምነት የለኝም። ለምክትል ፕሬዝደንትነት የታጩት ጄዲ ቫንስ እና ሌሎች የግድያ ሙከራውን በባይደን ንግግር ሲያላክኩ ተመልክተናል። ይህን ማድረግ ማንንም አይጠቅመም። ከግድያ ሙከራው በኋላ ፕሬዝደንት ጆ ባይደንም ሆኑ ዶናልድ ትራምፕ የፖለቲካ ትኩሳት የወለደውን ውጥረት ማርገብ እንደሚያስፈልግ በአጽንኦት ተማጽነዋል። ባለፈው ሳምንት በሚልዎኪ በተካሄደው የሪፐብሊካን ፓርቲ ብሔራዊ ጉባኤ ትራምፕም በደጋፊዎቻቸው ፊት በመጀመሪያዎቹ 28 ደቂቃዎች ንግግራቸው ለዘብ ብለው ነበር። ከዚያ ግን የቀድሞው ትራምፕ ተመለሱ። በኅብረተሰባችን ውስጥ ያለው አለመግባባትና መከፋፈል መፈወስ አለበት ሲሉ የሰበኩት ትራምፕ መልሰው ዴሞክራቶቹን ዴሞክራሲን በማጥፋት ወንጅለዋል። ተመልሰው ወደ ዋይት ሃውስ ከገቡ ወደ አሜሪካ የሚደረገው ፍልሰት ላይ ቆም ጠጥ ያለ እርምጃ እንደሚወስዱና የግብር ክፍያ እንደሚቀንሱ ለአሜሪካውያን ቃል ገብተዋል። በእኛ አመራር ዩናይትድ ስቴትስ እንደገና ትከበራለች። ማንም ሀገር ኃይላችንን አይጠይቅም። የትኛውም ጠላት ጉልበታችንን አይጠራጠርም። ድንበሮቻችን ሙሉ በሙሉ የተጠበቁ ይሆናሉ። ኢኮኖሚያችን ያድጋል። ሕግና ሥርዓት በከተሞቻችን አውራ ጎዳናዎች፣ አርበኝነት በትምህርት ቤቶቻችን ይመለሳል። ከሁሉም በላይ እጅግ ጠቃሚ የሆነው በመላው ዓለም ሰላም፣ መረጋጋትና መስማማትን እናሰፍናለን። ይህን ለማድረግ ግን መጀመሪያ ሀገራችንን ከወደቀና አቅም አልባ አመራር መታደግ ይኖርብናል። የአሁኑ አመራር ሙሉ በሙሉ አቅመ ቢስ ነው። ይህ ምርጫ በሀገራችን ታሪክ ውስጥ ትልቅ ቦታ የሚሰጠው ይሆናል። በሚቀጥለው ዓመት የሚካሄደው ምርጫ ከኢትዮጵያ እስከ ሱዳን፣ ከኢራን እስከ ቻይና ዓለም በአይነ ቁራኛ የሚከታተለው ነው። የምርጫው አሸናፊ ማንነት ሀገራ በሚከተሉት የውጭ ፖሊሲ ላይ በቀጥታም ይሁን በተዘዋዋሪ ተጽዕኖ ይኖረዋል። በተለይ የሩሲያና ዩክሬን መሪዎች፣ የእስራኤልና የፍልስጤም ተፋላሚዎች፣ 47ተኛው የአሜሪካ ፕሬዝደንት ማንነት አብዝቶ ያሳስባቸዋል። ፕሬዝደንት ጆ ባይደን በዩክሬን ጦርነት ለፕሬዝደንት ቮሎዶሚር ዜሌንስኪ መንግስት ከፍተኛ ድጋፍ ሲያቀርቡ ነበር። ሐማስ መስከረም 26 ከፈጸመው ጥቃት በኋላ ለእስራኤል ያላቸውን ከፍተኛ ድጋፍ ያሳዩት ባይደን ሰብአዊ ቀውሱ እየበረታ ሲሄድ በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ ቆፍጠን የማለት አዝማሚያ አሳይተው ነበር። ሁለቱ ጦርነቶች ዶናልድ ትራምፕ ለምረጡኝ ዘመቻ የሚቀሰቅሱባቸው ሁነኛ የውጭ ፖሊሲ አጀንዳ ሆነውላቸዋል። እኔ ፕሬዚደንት በሆን ኖሮ ሊቀሰቀስ የማይችለውን የሩሲያና ዩክሬን ጦርነት ጨምሮ የአሁኑ አስተዳደር የፈጠራቸውን እያንዳንዳቸውን ዓለም አቀፍ ቀውሶች አቆማለሁ። ይህ በእስራኤል ላይ በተፈጸመው ጥቃት የተፈጠረውን ጦርነት ይጨምራል። እኔ ፕሬዚደንት በሆን ኖሮ ሊፈጠር አይችልም ነበር። ትራምፕ በጥቅምት በሚካሄደው ምርጫ ማን እንደሚወዳደራቸው በሚቀጥለው ወር ይታወቃል። ካማላ ሃሪስ በእጩነት ቀርበው ምርጫውን ካሸነፉ የመጀመሪያዋ ሴት የአሜሪካ ፕሬዚዳንት ይሆናሉ። ዋይት ሀውስን እያለሙ ባይደንን ሲያብጠለጥሉ የቆዩት ትራምፕ አሁን ፊታቸውን ወደ ካማል ሃሪስ ማዞራቸው የሚቀር አይመስልም። አድማጮች፣ የዛሬው መሰናዶ ጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።